ብሩስሊዎቹም ሆኑ ቤልዥሞች በአጠቃላይ በአንድ ላይ በመሆን በከተማቸውም ሆነ በአገራቸው እንደዚህ አይነት ሰቆቃ እንዳይደገም በመግለጽ ከጥቃቱ ሰለባዎች ጎን መቆማቸውን በልዩ የሐዘን ስሜት እየገለጹ ነው። በአገሪቱ ያለው የጸጥታ ስጋት አሁንም በከፍተኛ ደረጃ እንዳለ ሲሆን ፖሊስ አሸባሪዎችንና መዋቅራቸውን ማደኑን እንደቀጠለ ነው። ትናንት በአውሮፕላን ጣቢያው በደረሰው ጥቃት ተሳታፊ የነበሩ ሶስት ግለሰቦችን ፖሊስ ይፋ አድርጓል። ሁለቱ ወንድማማቾች ሳይሆኑ እንዳልቀሩ የሚገመቱት እዚያው እንደሞቱና አንዱ ግን አምልጦ የነበር ቢሆንም ዛሬ አንደርሌክት በተባለው ክፍለ ከተማ እንደተያዘ ተገልጿል። የዓለም መሪዎችና አገሮች ይህንን የሽብር ጥቃት በማውገዝ ለቤልጅየም ህዝብና መንግስት ድጋፋቸውን እየገለጹ ነው። በተለይ የአውሮፓ ሀገሮችና መንግስታት ጥቃቱ በሁሉም የአውሮፓ ከተሞች እንደተፈጸመ አድርገው በመቁጠር አንድነታቸውንና ትብብራቸውን በልዩ ሁኔታ እየገለጹ ነው። ሮም፣ በርሊን፣ ፓሪስና ሌሎች የአውሮፓ ትልልቅ ከተሞች ሀውልቶቻቸውን የቤልጅየምን ባንዲራ በማልበስና እኛም ቤልጂሞች ነን እኛም ብራስልሶች ነን በማለት የሀዘን ተካፋይነታቸውን እየገለጹ ነው። አሸባሪዎች ከስድስት ወር ባነሰ ጊዜ ውስጥ ሁለተኛ ከፍተኛ ጥቃት በአውሮፓ መፈጸም መቻላቸው ሁሉንም እያነጋገረ ነው። በተለይ የቤልጂየም መንግስት ዋናውን የፓሪስ ጥቃት ተጠርጣሪ በቁጥጥር ስር አደረኩ ባለማግስት ይህን ለመሰለ የከፍ አደጋ መጋለጡ ክፉኛ እያስተቸው ነው። በቁጥጥር ስር ካለው አብደ ሰላም መረጃ በማግኘትና የተገኘውንም መረጃ በፍጥነትና በአግባቡ በመጠቀም የትናንቱን አደጋ ማክሸፍ ይቻል ነበር በማለት የቤልጅየም ፖሊስ ቸለተኝነት አሳይቷል፣ ወይም የተቀናጀ አሰራር ይጎለዋል የሚሉ በርካታዎች ናቸው። ያም ሆኖ ግን ምናልባት ሊደርስ የሚችለውን ጉዳት ለመቀነስ ወይንም ጊዜውን ማርዘም ይቻል ካልሆነ በስተቀር ጭራሽ ጥቃት እንዳይፈጸም ለማድረግ አስቸጋሪ እንደሆነ ነው ባለሙያዎች የሚናገሩት። ዶክተር ስቴፋን ዊራይት የተባሉ በጸረ ሽብር ዘመቻ ላይ ምርምር የሚያደርጉ ተመራማሪ በተለይ በአውሮፓ ያሉ የአውሮፕላን ጣቢያዎች ለእንደዚህ አይነት ጥቃት የተጋለጡ መሆናቸውን ሲያብራሩ የአውሮፓ አውሮፕላን ጣቢያዎች የተሠሩት የትራንስፖርት መናኸሪያም ሆነው ነው። በዚህም መሰረት አንድ የአውሮፕላን ጣቢያ የባቡርና የአውቶቡስ ጣቢያዎች፣ የመኪና ማቆሚያና የእግረኞች መንገዶች እንደሚኖሩት ነው የሚገመተው። ይህን ሁሉ ለመፈተሽ ቢታሰብ ምን ያህል አስቸጋሪ እንደሚሆን መገመት ይቻላል፣ በማለት ችግሩን ለማቃለል ማድረግ የሚቻለው በርካታ መለዮ የለበሱና ያልለበሱ ፖሊሶችን በማሰማራትና ክትትል በማድረግ ቢሆንም ይህ ግን ሊደርስ የሚችልን ጥቃት ሙሉ በሙሉ ያስወግዳል ማለት እንዳልሆነ ገልጸዋል። ይህ እንዳለ ሆኖ አሸባሪዎች አሁንም በምዕራባውያን ዋና ዋና ከተሞች ላይ ይህን የመሰለ አስከፊ ጥቃት መፈጸም መቻላቸው የምዕራባውያኑን የጸረ ሽብር ዘመቻ ግቡን ያልመታ መሆኑንና አሸባሪዎቹም ጥቃት የማድረስ አቅማቸው ገና እንዳልተሰበረ የሚያረጋግጥ ነው በማለት የጸረ ሽብር ትግሉ ስትራቴጂ እንደገና መታየት አለበት በማለት የሚከራከሩም አሉ። የታሪክ ተመራማሪው ፕሮፌሰር ማርቲን ኮንዊ እንደሚሉት በብራስልስ የደረሰውን ጥቃት ምናልባትም በጥንቃቄና ክትትል ጉድለት ነው ማለት ቢቻልም እንኳ በብራስልስም ሆነ በሌሎች ትልቅ የአውሮፓ ከተሞች የሚታየው የአክራሪነት ዝንባሌ ምንጩ ከፍተኛ የኑሮ ደረጃ ልዩነት መኖሩና የተወሰኑ የሕብረተሰብ ክፍሎችም መገለላቸው ነው በማለት ለሽብር አስተምሮትና አሸባሪነት ተጋላጭ የሆኑ ወጣቶችን የሚያፈሩ የኢኮኖሚና የፖለቲካ ስርዓቶችን መለወጥ ለችግሩ ዘላቂ መፍትሄ እንደሆነ ነው የሚመክሩት። ገበያው ንጉሴ ለዶችቬሌ ራዲዮ ብራስልስ